በኢትዮጵያ ቆላማ ስፍራዎች በብዛት አርብቶ አደሮቹ የሚኖሩባቸው በከፊል ኦሮሚያ፣ አፋርና ሶማሌ ግዛቶች በድርቅ የሚጠቁ በመሆናቸው መንግሥታዊ ያልሆኑ ድርጅቶች መፍትሔ በማፈላለጉ ከመስኩ እየሰሩ ናቸው። በእንስሳት እርባታ ላይ የሚሰራው መንግሥታዊ ያልሆነው የሜርሲ ኮርፕስ አስተባባሪ የእቅዱ ኃላፊ ማይክል ጄኮብስ አስፈላጊነቱንና ያስመዘገቡትን የስራ ሂደት ገልጸዋል። What we're trying to do is explain to a lot of people all the different components of this pastoralist resilience program. Pastoralist resilience program. አስራ ስምንት አጋር ድርጅቶች ያሉት ለተግባራዊነቱ አብረውን የሚሰሩ ናቸው። ይህም በአፋር በሶማሌ እና በጉጂ ግዛቶች ውስጥ አብረን እየሰራን የምንገኝ ነን። ከዚህ ባሻገር በእቅዱ መነሻነት ከሚገኘው ምክክር ተጨማሪ ተግባራት በተለይ በአየር መዛባት ጉዳይ ላይ እየሰራ ያለው የኬር ኢትዮጵያ ድርጅት አስተባባሪ አቶ ሲሳይ አውግቸው ዘውዴ በበኩላቸው ካላቸው ተሞክሮ የሚገልጹት የሰራውን ስራ ከማስተዋወቅ ባሻገር በተለይ ቀሪውን ጊዜ የበለጠ ደግሞ ውጤታማ ለማድረግ ምን የተለየ ነገር ጨምረን መስራት አለብን የሚለውንም ነገር አጋጣሚ ለመፍጠር ነው። ይሄ ፕሮጀክት የመጀመሪያው ነው ማለት እንችላለን። ብዙ ፕሮጀክቶች አክቹዋሊ በአርብቶ አደር አካባቢዎች እየተሰሩ ነው። ግን እንደዚህ ሁሉንም ነገር በአንድ አጣምሮ የያዘ ፕሮጀክት ምናልባት ይሄ የመጀመሪያው ነው ማለት እንችላለን። በአርብቶ አደር አካባቢ ና። ከአየር ንብረቱ ለውጥ ጋር በተገናኘ መሰራቸው ስራዎች አሉ። እነዚህን ሁሉ አስተሳስረን አንዱ አንዱን በሚደግፍ ሁኔታ ይሄ ፕሮጀክት በተቀናጀ ሁኔታ ስራ ሲሰራ በጣም የመጀመሪያው ነው ማለት እን በተለይ ከአየር ንብረት ለውጡ ጋር የተገናኙ ስራዎችን ሌሎች አርብቶ አደር አካባቢ የሚሰሩ ልማቶች ውስጥ እንዲጣመሩ ና ኢንቴግሬትድ ሆነው እንዲሰሩ በማድረግ የጀመረ ፕሮጀክት ነው ማለት ይቻላል። የገበያ ትስስሩን በመፍጠር የአየር ንብረት ለውጡን መረጃም አግኝቶ እሱ ላይ መስራት መሰረት በማድረግ መቼ ከብቱን መሸጥ መቼ መለወጥ እንዳለበት በርካታ ነገሮችን እየተጠቀመ እንደሆነ እየነገሩን ነው ያሉት እና በጣም ተጠቃሚ እያደረጋቸው ነው የሚል እምነት አለኝ። በቀጥታ በተጨባጭ አርብቶ አደሩን ተጠቃሚ ያደርጋል ሲባል በምን አይነት መልኩ ነው ለሚለው በመስክ እየሰራ ያለውን ፕሪም በተባለው እቅድ ከአስፈጻሚዎቹ አቶ ቢንያም ያየህራድ ያከሉበት። ፕራይም የሚባለው ፕሮጀክት ውስጥ አርብቶ አደሩን የግሎቹ ኩባንያዎችን በማበረታታት እነሱ በሚያመጡት ልማት አርብቶ አደሩም እንዲደርሰውና አርብቶ አደሩም እንዲያድግበት ህይወቱ እንዲሻሻል ለማድረግ ነው በአጠቃላይ አላማው። ስለዚህ አሁን ለምሳሌ ያህል እንግዲህ አሁን ለመጥቀስ በሩዋኮ የሚባለው የወተት ኩባንያ አለ። ኩባንያው እንግዲህ ወተት አቀነባብሮ አምርቶ ፓስቸራይዝ አድርጎ የመሸጥ ነው የሚሰራው ስራ። እሱ ለአካባቢም ይሸጣል ጅጅግ አካባቢ ነው ያለው ይሄ ወተት ማቀነባበሪያው ጅጅግ አካባቢ ይሸጣል ሶማሌ አካባቢ በአጠቃላይ ይሸጣል ከዛም አልፎ አሁን አዲስ አበባ ይሄዳል፣ ናዝሬት ይሄዳል። ብዙ ኢትዮጵያ ውስጥ የሚሄድባቸው ቦታዎች አሉት። ከዛም አልፎ ወደ ና ሀርጌሳ የሚሸጥበት ሁኔታ ነው ያለው። አርብቶ አደሮቹ ጋ እንዴት እንደሚገናኝ ይሄው ነው። የእሱ ወተቱን የሚወስደው ከአርብቶ አደሮች ነው። አርብቶ አደሮቹ እዛ አካባቢ የግመል ወተት ነው የሚሸጠው። የግመል ያላቸው አርብቶ አደሮች የግመል ወተታቸውን እንግዲህ በኮፕሬቲቭ ተደራጅተው የሚያቀርቡበት ቦታ አለ። እነሱ እዛ ሄደው ሲያቀርቡ እሱ ከዛ ሄዶ ይገዛል። ለነሱ ዋናው ጥቅሙ በቋሚ የሆነ የሚሸጡበት ቦታ አገኙ ማለት ነው። አርብቶ አደሮቹ እነሱ የሚያቀርቡለት እነሱ ናቸው። ስለዚህ ከነሱ ስለሚወስድ ለነሱ ቋሚ የገቢ ምንጭ ሆነ ማለት ነው። ጌታቸው ተላይ ለጊዮርጊስ ለዶቸቬለ ራዲዮ ከአዲስ አበባ።